የአሜሪካ ድምጽ ነው በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት መስከረም 7 2016 ዓ ም መሰናደው ጀመረ።

በአማራ ክልል የተለያዩ አካባቢዎች በቀጠለው የተኩስ ልውውጥ እንቅስቃሴ መገደቡን ነዋሪዎች ገለጹ።

በጣም ከፍተኛ ተኩስ ነው ያለ። አሁን አሁን በቃ እዚሁ ተኩሱ ከባድ ተኩስ ላይ ነው ያለ። በዚህ በየራባ በአዲስ አበባ መስመር፣ እንደገና በዚህ በረቡዕ ገበያ መስመር ቅዳሜ ሙሉ ቀን ተኩስ ነው የነበረው። በተለምዶ ደንበጫ በፍኖተ ሰላም ወይም በባህር ዳር መውጫ የሙላልን ችግኝ ይባላል። ያ ላይ ነው ተኩስ እየተካሄደ ያለው። ለተከታታይ ሶስት ቀናት ሆቴል ላይ አሁን አገልግሎትን እየሰጠ ያለ ባለሙያ ትናንትና ጠዋት የመጣ ነው።

ቀደም ሲል የሰማችሁት በአማራ ክልል የተለያዩ አካባቢዎች የሚኖሩ ነዋሪዎችና እንዲሁም ደግሞ አንድ የሕክምና ባለሙያ ነው። ከዜና በኋላ በአብይ ርዕስ ጉዳዩን ይዘነዋል፣ ሌሎች ዘገባዎችም ይኖሩናል። ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የምሽቱን መሰናዶ እየመራው ኤደን ገረመው አብራችሁ እቆያለሁ። ብርሃን ኃይሉ ስርጭቱን ከስቱዲዮ በመሆን ታቀናብርልናለች። ጽዮን ግርማ በአርቶቱ

የምሽቱ ዋና አዘጋጅ በመሆን አብራን ትቆያለች። እንዲሁም ደግሞ ከተለያዩ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ስርጭታችንን ከመደበኛው የሬዲዮ ሞገድ በተጨማሪም በቪያ ማሪክ የፌስቡክ ገጽና እንዲሁም ደግሞ ድረገጽ ላይ ተከታተሉ ዘንድ በአክብሮት እየጋበዝን አሁን ከዓለም ዙሪያ ወደ አሰባሰብናቸው ዜናዎች እንሻገራለን።

በድጋሚ እንደምናመሻችሁ ዜናውን የማሰማችሁ ስመኝሽ የቆየ ነኝ በምሽቱ ከያዝናቸው ዜናዎች መካከል በኢትዮጵያ ግጭት ለማቆም ስምምነት ላይ ቢደረስም የጦር ወንጀሎች መፈጸማቸውን ቀጥለዋል ሲል የተባበሩት መንግስታት ድርጅት ማስታወቁ በጀርመን የኤርትራውያን በዓል ላይ በተፈጠረ መጠነ ሰፊ ግጭት በርካታ ሰዎች ጉዳት እንደደረሰባቸውና ሶስት የምዕራብ አፍሪካ ወታደራዊ መሪዎች የጸጥታ ስምምነት መፈራረማቸው ይገኙበታል ወደ ዝርዝሩ እናልፋለን

የፌዴራል መንግስትና የትግራይ ክልል ኃይሎች ግጭት ለማቆም ስምምነት ከተፈራረሙ ከአንድ ዓመት በኋላም ኢትዮጵያ ውስጥ የጦር ወንጀሎችና በሰዎች ላይ የሚፈጸሙ ወንጀሎች መቀጠላቸውን የተባበሩት መንግስታት ድርጅት ባለሙያዎች ሰኞ ዕለት ይፋ ባደረጉት ሪፖርት አስታወቁ። ባለፈው ዓመት ኅዳር ወር በይፋ በቆመው የሁለት ዓመት ጦርነት በሺዎች የሚቆጠሩ ሰዎች ተገድለዋል። በሁለቱም በኩል ያሉ ወገኖች ጅምላ ግድያ፣ አስገድዶ መድፈርና የዘፈቀደ እስርን ጨምሮ

ጭካኔ የተሞላባቸው ወንጀሎችን በመፈጸም እርስ በርስ ቢወጃጀሉም ሁለቱም ለተፈጸሙት የመብት ጥሰቶች ኃላፊነት አልወሰዱም። የተባበሩት መንግስታት ድርጅት ለኢትዮጵያ ያቋቋመው ዓለም አቀፍ ሰብአዊ ባለሙያዎች ኮሚሽን ሊቀመንበር መሐመድ ቻንዴ ኦትማን ከሪፖርቱ ጋር ባወጡት መግለጫ ስምምነቱ አብዛኛውን ውጊያውን ቢያስቆምም በሰሜን በተለይ በትግራይ

ያለውን ግጭት ማስቆም አልቻለም፣ የተሟላ ሰላምም አላስገኘም ያሉ ሲሆን በኢትዮጵያ ያለው ሁኔታ እጅግ በጣም አሳሳቢ መሆኑን አስምረውበታል። ኮሚሽኑ በሪፖርቱ በትግራይ ክልል የሚፈጸመው የሰብአዊ መብት ጥሰት መቀጠሉንና አሳሳቢ መሆኑን ገልጾ የኤርትራ መከላከያ ሰራዊት በንጹሀን ዜጎች ላይ ጥቃት ማድረሱን አመልክቷል።

በጦርነት ወቅት ወታደሮቿን ልካ ከኢትዮጵያ መንግስት ጎን የተዋጋቸው ኤርትራ ወታደሮቿ በትግራይ ክልል ግፍ ፈጽመዋል በሚል በነዋሪዎችና ከመብት ተቋማት የሚቀርብባትን ውንጀላ

ውድቅ አድርጋለች። የመብት ጥሰቶች በፌዴራል መንግስቱ ተፈጽመዋል ወይም ችላ ብለዋል ያለው የኮሚሽኑ ሪፖርት መንግስት ህዝብን ከውጭ ኃይሎች ወይም በምዕራብና በደቡብ ትግራይ ከሚገኙ የአማራ ሚሊሻዎች የሚፈጸሙ ጥቃቶች የመጠበቅ ግዴታውን አልተወጣም ብሏል። የኢትዮጵያ መከላከያ ኃይሎች፣ የኤርትራ መከላከያ ኃይሎችና አጋር የክልል ልዩ ኃይሎች ሰፊና የተቀናጀ ጥቃት በንጹሀን ሰዎች ላይ መፈጸማቸውን አመልክቷል።

የሁሉም ኃይሎች አባላት በሰው ልጆች ላይ የሚፈጸሙ እንደ ግድያ፣ ማሰቃየት፣ አስገድዶ መድፈር፣ የወሲብ ባርነትና የእስር ባርነት እንዲሁም ሌሎች ከባድ ነፃነትን የመንፈግ ወንጀሎች ፈጽመዋል ሲልም ሪፖርቱ ጨምሮ አብራርቷል። የኢትዮጵያ መንግስትና የጦር ኃይሎች በበኩላቸው ወታደሮቻቸው በራሳቸው ወይም ከኤርትራ ኃይሎች ጋር ሆነው ሰፊ ወንጀል ፈጽመዋል የሚለውን ክስ በተደጋጋሚ ውድቅ በማድረግ የደረሱ ጥቃቶችን እንደሚያጣሩ ቃል ገብተዋል። የአማራ ክል

የክልል ባለስልጣናትም በተመሳሳይ የክልሉ ኃይል በአጎራባቹ ትግራይ ክልል የመብት ጥሰት ፈጽሟል መባሉን እንደማይቀበሉት ገልጸው አስተባብለዋል። በጀርመን ደቡብ ምዕራብ አቅጣጫ በምትገኘው ስቱትጋርት ከተማ ውስጥ በተካሄደ የኤርትራውያን የባህል አውደ ትርኢት ወይም ፌስቲቫል ላይ በተፈጠረ አለመረጋጋት ቢያንስ 26 የፖሊስ አባላትን ጨምሮ በርካታ ሰዎች እንደተጎዱ የገለጸው የጀርመን ፖሊስ

228 የኤርትራ ተቃዋሚዎች እንደታሰሩም አስታውቋል። ባለፈው ሳምንት ቅዳሜ ከቀትር በኋላ ዝግጅቱ ከመጀመሩ ጥቂት ቀደም ብሎ ወደ 200 የሚደርሱ ተቃዋሚዎች በዓሉ እየተከበረ በነበረበት ስፍራ ተሰብስበው ድንጋይ፣ ጠርሙስና ሌሎች ቁሳቁሶችን በፖሊስ አባላትና በታዳሚዎች ላይ መወርወር እንደጀመሩ ተገልጿል።

የስቱትጋርት ፖሊስ ምክትል ኮሚሽነር ካርስተን ሆፍሌ እንደተናገሩት በበዓሉ ስፍራ የታደሙት 300 የሚደርሱ የሕግ አስከባሪ አባላት በሁለቱም ተጻራሪ ቡድኖች መካከል በተፈጠረው ከፍተኛ ግጭት መካከል አጣብቂኝ ውስጥ ገብተው ነበር። ኮሚሽነሩ አክለው የአመጹ ስፋትም ሆነ ኃይል በዚህ መጠን ይሆናል ተብሎ አልተገመተም ብለዋል። በግጭቱ 32 ሰዎች ሲቆስሉ 26ቱ ፖሊሶች፣ አራቱ የበዓሉ ተሳታፊዎችና ሁለቱ ተቃዋሚ

ተቃዋሚዎች እንደሆኑ ተመልክቷል። የቅዳሜው ተቃውሞ በጀርመንና በሌሎችም አካባቢዎች በተዘጋጁ የኤርትራ ባህላዊ ዝግጅቶች ላይ ከተከሰቱ ወቅት ተከታታይ አለመረጋጋቶች መካከል አንዱ ነው። በሐምሌ ወር በምዕራብ ጀርመን ጊስን ከተማ በተፈጠረ ተመሳሳይ ግጭት ሀያ ሁለት የፖሊስ አባላት ጉዳት ደርሶባቸው እንደነበር ይታወሳል የኤርትራውያን ባህለ አውደ ትርኢቱ ለኤርትራ ፕሬዚዳንት ኢሳያስ አፈወርቂ መንግስት

ቅርብ እንደሆኑ በሚነገርላቸው አካላት እንደተዘጋጀ ተገልጿል። በፕሬዝዳንቱ ጨቋኝ መንግስት ግፍ ተፈጽሞብናል በሚሉ በአስር ሺዎች የሚቆጠሩ ኤርትራውያን ሀገሪቱን ጥለው ወደ አውሮፓ ተሰደዋል። በተከታታይ እየተከሰቱ ያሉት እነዚህ ግጭቶች በውጭ የሚኖሩ ኤርትራውያን መካከል እየሰፋ የመጣውን ጥልቅ መከፋፈል እንደሚያሳይም ተመልክቷል።

የቡርኪና ፋሶ ማሊና ኒጀር ወታደራዊ አመራሮች ባለፈው ሳምንት መጨረሻ የጋራ መከላከያ ስምምነት ተፈራርመዋል። ሶስቱ የጁንታ መሪዎች ሊፕታኮ ጉርማ የተሰኘውን ቻርተር የተፈራረሙት የሳህል ግዛቶች ጥምረትን በማቋቋም ነው። ስምምነቱ ስያሜውን ያገኘው የሶስቱ ሀገራት ድንበሮች ከሚገናኙበት አዋሳኝ ክልል ነው። ስምምነቱን ተከትሎ የማሊ ወታደራዊ መሪ ኮሎኔል አስሚ ጎይታ ባወጡት መግለጫ

ከቡርኪና ፋሶና ኒጀር መሪዎች ጋር የሳህል ቀጠና ሀገራትን ጥምረት በመመስረት ሊፕታኮ ጉርማ ቻርተርን የፈረም ነው የሁሉም ህዝቦች የጋራ ጥቅም የሚሆን መከላከያ እርዳታ ለማቋቋም ነው ብለዋል። ሶስቱ ጎረቤት ሀገራት ከአክራሪ ሽብርተኞች ጥቃት ስጋት ያለባቸው ሲሆን፣ አዲሱ የጋራ ስምምነት አንዳቸው አንዳቸውን ከጥቃት ለመጠበቅ የሚያስችላቸው መሆኑ ተገልጿል። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው።

የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በየከርሰ ምድር ዘይት ጥቅም ላይ መዋልን ማስቆም ወደሚቻልበት ሁኔታ የሚወስድ እርምጃ እንዲወስዱና ለኢፍትሀዊ የተፈጥሮ አካባቢ አያያዝ መፍትሄ እንዲያበጁ ተጠየቁ። ጥያቄውን ያከረቡት የከርሰ ምድር ዘይትን መጠቀም እንዲቆም ግፊት ለማሳደር ዩናይትድ ስቴትስ ኒውዮርክ ከተማ ውስጥ ትላንት እሁድ በተካሄደ ሰልፍ በወጡ በአስር ሺዎች የሚቆጠሩ ተሟጋቾች ነው። የአለም መሪዎች የተባበሩት መንግስታት ድርጅት ሰባ ስምንተኛ

ጠቅላላ ጉባኤ ላይ ለመካፈል ኒውዮርክ የሚገኙ ሲሆን መሪዎቹ የአየር ንብረት ለውጥ የሚያስከትለውን ተጽዕኖ መቋቋም፣ ፍትሃዊ ሽግግርን ማፋጠን በሚቻልባቸው መላዎች ላይ የሚመክሩበት የአየር ንብረት ስብሰባ ከነገ በስቲያ ረቡ እንደሚጀመር ተነግሯል።

መሪዎች ሁልጊዜ ስለ መፍትሄ ይወያያሉ፣ ስለ ዋናው ቁልፍ ጉዳይ ግን አያነሱም። የአየር ንብረት ቀውስን እየፈጠረ ያለው የከርሰ ምድር ዘይትን መጠቀም ነው ስትል በሰልፉ ላይ የተገኘችው ዩጋንዳዊት የአየር ንብረት ተሟጋች ቫኔላ ናካቴ አስተያየቷን ሰጥታለች።

ፍራይዴይስ ፎር ፊውቸር የሚባል ተቋም አባል የሆነች ሌላ ሰልፈኛም በአየር ንብረት ስብሰባ ላይ ባይደን ያለመገኘታቸው ነገር እንዳሳዘናት ገልጻ በሚቀጥለው ዓመት በሚካሄደው ምርጫ የወጣቶችን ድምጽ ማግኘት ከፈለጉ የከርሰ ምድር ዘይት ቁፋሮ ብዝበዛና ጥቅም ላይ መዋልን ማስቆም እንዳለባቸው አሳስባለች። ዓለም በከርሰ ምድር ዘይትና ነዳጅ ላይ ያላት ጥገኝነት እንዲያበቃ የሚጠይቀው ንቅናቄ አካል የሆኑ

ተመሳሳይ ሰልፎች በብዙ ሀገሮች ውስጥ እየተካሄዱ ነው። የትላንቱ የኒውዮርክ ትዕይንት ህዝብ ቢያንስ 7500 ሰው መውጣቱን አዘጋጆቹ አስታውቋል። ባለፈው ሐምሌ በታሪክ ተመዝግቦ የማያውቅ የአካባቢ ግለት በዓለም ዙሪያ የደረሰ ሲሆን ቀደም ሲልም በሰኔ ካናዳ ውስጥ የተነሳው ሰደድ

በካይጢስ ጢስ መላይቱን ኒውዮርክና ሰሜን ምስራቅ ዩናይትድ ስቴትስን ለቀናት ሸፍኗል። ዩናይትድ ስቴትስ ከግዙፎቹ ዘይት አውጭና ተጠቃሚ ሀገሮች መሪዋ ስትሆን በመጪዎቹ 26 ዓመታት ውስጥ በዓለም ላይ ከሚካሄደው የከርሰ ምድር ዘይት ብዝበዛ ሲሶ በአሜሪካ ፍላጎት የሚፈጸም መሆኑን የአየር ንብረት ደህንነት ተሟጋቾች እየተነበዩ ነው። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ለቀሪዎቹ መሰናዶቻችን ወደ ኤደል ልመልሳችሁ።

The voice of a man.

ስመኝሽ ቆየን ለዓለም ዜናዎች አመሰግናለሁ። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የምሽቱ መሰናዷችን ይቀጥላል። ኤደን ገረመው መሰናዶውን እየመራው ሲሆን፣ ግርማ በአርትዖቱ ብርሃን ኃይሉ ስርጭቱን ከስቱዲዮ በማቀናበር ግርማ ደገፋና ሲሳይ አሸናፊ የምስልና ድምፅ ቅንብሩን በመከወን እንዲሁም ደግሞ አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን አብረናችሁ ተ

አብራቸውን ታምሽ ዘንድ በአክብሮት እንጋብዛለን። ለምሽቱ ወደ ያዝነው አብይ ዘገባ እንሻገር። በአማራ ክልል በተለያዩ አካባቢዎች በቀጠለው የተኩስ ልውውጥ እንቅስቃሴ መገደቡን

ነዋሪዎች ገለጹ። በአስቸኳይ ጊዜ አዋጅ ስር በሚገኘው አማራ ክልል የተለያዩ አካባቢዎች በኢትዮጵያ መከላከያ ሰራዊትና በፋኖ መካከል የሚደረገው የተኩስ ልውውጥ መቀጠሉን የአካባቢው ነዋሪዎች ለአሜሪካ ድምጽ ተናግረዋል። ነዋሪዎቹ የተኩስ ልውውጡ ከትላንት አንስቶ በደብረ ማርቆስ፣ ደንበጫ፣ ፈኖተ ሰላም፣ አማኑኤልና አካባቢዎቹ እንዲሁም በሰሜን ሸዋ ዞን ሸዋሮቢት ከተማና ዙሪያው እንደቀጠለ ሲቪሎችንም መጎዳታቸውን ጨምረው ተናግረዋል።

ከተጠቀሱት ከተሞች አንዱ የሆነው ደብረ ማርቆስ የተቀናጀ ስፔሻላይዝድ ሪፈራል ሆስፒታል ሜዲካል ዳይሬክተር አብዬ ዘለቀ በተኩስ ልውውጡ ጉዳት ደርሶበት ለሕክምና ሆስፒታል የገባ ሰው እንደሌለ ተናግረዋል። ዘጋቢዎቻችን ያጠናቀሩትን ሀብታሙ ስዩም እንደሚከተሉ ያቀርበዋል።

የግጭት መባባስን ተከትለው የአስቸኳይ ጊዜ አዋጅ በታወጀበት በአማራ ክልል በመከላከያ ሰራዊትና በፋኖ ታጣቂዎች መካከል የሚደረገው የተኩስ ልውውጥ መቀጠሉን የአሜሪካ ድምፅ ያነጋግራቸው ነዋሪዎች ገልጸዋል። ለደህንነታቸው ስለሚሰጉ ስማቸው ለአየር እንዳይበቃ የጠየቁ አንድ የደብረ ማርቆስ ከተማ ነዋሪ ከፍተኛ የተኩስ ድምፅ በመሰማት ላይ እንደሆነ በስልክ ተናግረዋል።

ሰምተው እየሰማሁ ካልሆነ በጣም ከፍተኛ ተኩስ ነው ያለ። አሁን አሁን በቃ እዚ ተኩስ ከባድ ተኩስ ላይ ነው ያለ። በዚህ በየራባ በአዲስ አበባ መስመር እንደገና፣ በዚህ በረቡዕ ገበያ መስመር እና ከፍተኛ ውጊያ ነው ያለ። ወደ ህዝብ ነው እየወደ ከባድ መሳሪያው። ትላንትናም ሁነት ሰላም አንድ እናት ላይ ከባድ መሳሪያ ከአውሮፕላን ጥቃት ደርሶባት ሞታለች። የኛ ዘመድ። ሌላ በተመሳሳይ ምክንያት ስማቸው እንዳንጠቅስ የጠየቁት የደንበጫ ከተማ ነዋሪ ካለፈው ቅዳሜ ጀምሮ በመከላከያና በፋኖ ታጣቂዎች መካከል ከባድ የተኩስ

ውጥ መካሄዱን ገልጸዋል። ቅዳሜ ሙሉ ቀን ተኩስ ነው የነበረው። በተለምዶ ደንበጫ በፉነት ሰላም ወይም በባህር ዳር መውጫ የሙላለም ችግኝ ይባላል። ያ ላይ ነው ተኩስ እየተካሄደ ያለው። ለተከታታይ ሶስት ቀናት ከቅዳሜ ጀምሮ ከቅዳሜ ጀምሮ ጫፍ ላይ ነው የመከላከያ ሰራዊቱ ያለው። ከበድ መሳሪያ ወደ ከተማ አልፎ አልፎ ይላክ ነበር። ቅዳሜ ል መሰር ይጠቀማሉ። እሑድም ትናንትና ቀጠለ በዛ ከሌላው የሚለየው፣ ትናንትና ድሮን ተጠቅመዋል። በተለያየ አቅጣጫ ድሮን

ይቀጥልዋል ነዋሪው በቁጥር ጠቅሰው በጥቃቱ ሰዎች መጎዳታቸውን የገለጹ ሲሆን ቁጥሩን በተመለከተ ከሌላ ወገን ማረጋገጥ አልቻልንም። በአንጻሩ በአካባቢው ላይ የድሮን ጥቃት መኖር አለመኖሩን እንዴት እንዳወቁ የተጠየቁት እኚሁ ነዋሪ መጀመሪያ ላይ ጠዋት አካባቢ ድምፅ ነበረ። የድሮን ድምፅ ማለት ነው። ያው የድሮን ድምፅ ይታወቃል፣ ሁ ኤክስፒሪየንስ ድምፅ ስለሆነ ሰዋቀዋል ጋሽና ስለነበረ እናውቀዋለን። የድሮኑን ማለት ነው። እና የአጠጣሉንም ከድሮን የሚወድቅ ድምፁን ትለየዋለ አቅጣጫውን ነው መለየት

ድምፅ ብቻ ስለምሰማ በቀን ስለነበረ ስለማታያት ነው እንጂ ድሮ ነው ድምፁን እየሰማ ነው ነበረ። እንዲያውም አንዳንድ ሰዎች ተበተኑ እያሉ እያለ ነው ጉዳቱ የደረሰ። አሁንም የተኩስ ልልው ልውውጥ አለ። በተመሳሳይ ግጭትና ለመረጋጋት ውስጥ ቆይታ ላለፉት ሶስትና አራት ሳምንታት አንጸራዊ ሰላም እንደነበረባት በነዋሪዎች የሚገለጸው ሸዋሮ ቤት ከተማ ትናንት ለሰዓታት የቆየ የተኩስ ልውውጥ እንደተካሄደባት ለደህንነታቸው በመስጋት ስማቸውን መግለጽ ያልፈለጉ በመንግስት ስራ የሚተዳደሩ አንድ አስተያየት ሰጪ ለአሜሪካ ድምፅ ተናግረዋል።

የተጎዳ ዛ ራሳ ነው እንጂ እዚህ የለም። አሁን መከላከያ የመጥተው ተብሎ አንድ መሞቱን አውቃለሁ። ዛሬ ዛ ራሳ ነው ወሰነ ገበሬ ተመቷል። ቢያንስ አንድ ሶስት እኔ የማውቃቸው አንድ ሶስት ተመጥተዋል። ሁለቱ ሙተዋል። አንዱን ደግሞ ማርከው ወስደው ሴሱ እርግጠኛ አይደለሁም። ተኩስም ዛሬም አለ። ልቀቁ እየተባለ ነው። ወደዛ እንዲያውም ሴቶቹ ማለት ሽሹ ነው እንግዲህ፣ ወደዛ ወደ እንትን ወደ አዋሽ ማለት ነው። ዛሬ ሸዋሮቢት ከተማ አንጻራዊ ሰላም ሰፍኖባት ብታረፍ ድም ከሰዓት በኋላ በከተማዋና በአቅራቢያዋ በምትገኘው ራሳ አካባቢ

በከባድ መሳሪያ የታገዘው የተኩስ ልውውጥ ተጠናክሮ መቀጠሉን አንድ ሌላ በተመሳሳይ ምክንያት ስማቸው እንዳይገለጽ የጠየቁ ነዋሪ አመላክተዋል። አንደኛው ከባህር ዳር ዩኒቨርሲቲ ሳምንት በፊት ነው የመጣው ግራጅዌት አድርጎ በማኔጅመንት ሚኒልክ ያሻውላማ ይባላል፣ ሀያ ሶስት ዓመቱ። አንደኛው ውብሸት ገበየው ቸሩ፣ ሀያ አራት ዓመቱ፣ በሜካኒካል ኢንጂነሪንግ ከቡልቲቴ ተመርቆ መቷል። እና በአካባቢው በጣም ጠባይ ያላቸው ወጣቶች ያለ አግባብ አትግደሉን እያሉ መቷቸው ትናንት ሰልስታቸው ነበረ።

ማህበረሰቡ ተቆጥቷል። በአሰቃቂ ግድያ ስለሆነ ሰውየ ገብርኤል ቤተ ክርስቲያን ሁለቱም የተቀበሩት አረምም ማረም አልቻልንም። የለት ለት ስራችን ከከተማ ወጣ ብሎ ያለ እርሻ ስራችን መቆጣጠርም መከታተልም አልቻልም። በአማራ ክልል ስላለው ሁኔታ ከነዋሪዎች በስተቀር ከመንግስት ባለስልጣናት በኩል መረጃ ለማግኘት ያደረግነው ጥረት አልተሳካም። በተጨማሪም ለፌዴራል የመንግስት ኮሚኒኬሽን አገልግሎት ኃላፊ ሚኒስትር ዶክተር ለገሰ ቱሉ፣ ለሚኒስተር ደኤታዋ ሰላማዊት ካሳ፣ የሀገር መከላከያ ህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳንና

ከአማራ ክልል ህዝብ ግንኙነት ቢሮ ለወይዘሮ ህሊና መብራቱ የእጅ ስልካቸው ላይ በተደጋጋሚ ብንደውልም

ስልክ ባለማንሳታቸውና የአንዳንዶቹም ባለመስራቱ ማካተት ሳንችል ቀርተናል። በሌላ በኩል በከተሞቹ ከሚገኙ የተለያዩ ሆስፒታሎች መረጃዎችን ለማግኘት ያደረግናቸው አብዛኞቹ ሙከራዎች አልተሳኩም። ሆኖም የደብረ ማርቆስ ከተማ የተቀናጀ ስፔሻላይዝድ ሬፌራል ሆስፒታል ሜዲካል ዳይሬክተር ዶክተር አብዬ ዘለቀ በተኩስ ልውውጡ ጉዳት ደርሶበት የተቀበሉት ታካሚ እንደሌለ ተናግረዋል። ሆኖም ከትናንት ጀምሮ በተፈጠረው አለመረጋጋት ለህክምና አገልግሎት የገቡ የጤና ባለሙያዎች ይህን ቃለ መጠይቅ እስካደረግንበት እኩለ ቀን ድረስ

ከሆስፒታሉ አለመውጣታቸውን ተናግረዋል። ከትናንት ከሰዓት ጀምሮ ያው ከተማው ትንሽ ውጥረት ላይ ስለሆነ ሆስፒታል ላይ አሁን አገልግሎትን እየሰጠ ያለ ባለሙያ

ትናንትና ጠዋት የመጣ ነው። ትናንት እንደምታውቀው እሁድ ነው። ጥቂት ሰው ነው የሚመጣ። ልተረኛ ኤመርጀንሲ ብቻ ለማስተናገድ እነዛ። ያው ቀኑን ሙሉ ትንሽ ውጥረት ስለነበረ፣ ያው አፍተር ምሳ ሰዓት አካባቢ አፍተርኑን የጀመረው ውጥረቱ ከሰዓት በኋላ ነው። ያው ተኩሶችን መሰማት የጀመሩት ከዛ በፊት ያው፣ ባጃጆች ምናም ቆሙ። ያው መረጃ ምናም ስለሚኖር ከዛ መውጣትም ያው ስለሚፈራ፣ ባለሙያውም ቤት ያለውን መምጣት ስለሚፈራ የነበሩት ናቸው ያደሩት ማለት ነው። ዶክተር አብዬ የተፈጠረው የጸጥታ ችግር በሆስፒታሉ አገልግሎት አሰጣጥ ላይም ተጽዕኖ

ማሳደሩን ገልጸዋል። የመጀመሪያው እና ትልቁ ጫና በየቦታው ያው ኢንስታቢሊቲ ስላለ፣ ያው መንገዶች ዝግ ስለሆኑ፣ ትራንስፖርት አክሰስ የለም። ሰውም በፍርሃት እየተንቀሳቀሰ አይደለም። ስለዚህ በክሮኒክ ኢልነስም በሆነ ሆነ በአኪዩት ኢልነስ የታመሙ ሰዎች እንደፈለጉ ተንቀሳቅሰው ወደዚህ ወደ እኛ ሆስፒታል መምጣት እየቻሉ አይደለም። ወላድም ይሁን ወቴቨር ወቴቨር ወደ ጤና ጠቋሚ ለመምጣት ያው መንገዶቹ ዝግ ስለሆኑ ብዙ በየቦታው ያው ግርግር ስላለ

እንደተቀሳቀሰ አይደለም ብዙም ሰው። ሁለተኛው ደግሞ ብቅ ጥልቅም እያለ አንዳንዴ ሲከፈት ምናም ስለሚመጡ እዚህ ቅርብ ቅርብ ያሉትን ስለሚመጡ የሚመጡትን ለማከም ውጥረት፣ ተኩስ ምናም ሲኖር ባለሙያው ራሱ ተረጋግቶ አገልግሎቱን ለመስጠት ከየቤቱ መወጦ የሚመጣበት ሁኔታም አደጋ ነው። ሶስተኛና እና ትልቁ ችግር ደግሞ ያው የግብዓት ጥረት ነው። የግብዓት ጥረቱ ከአደጋ ጋር በተገናኘ የሚመጡትንም በሽተኞች ሌሎችንም ታመው የሚመጡትንም በሽተኞች ለማከም ያው ትንሽ አደገኛ

ሰሜናዊያ ነው። አሁን በተለይ አደጋ ጋም ተያይዞ ወልድ ጋም ተያይዞ በተለያየ ምክንያት ደም ያስፈልጋቸውን ደም ለመስጠት ደም የለም። ባለፈው ትንሽ ትንፋሽ ስናገኝ አንድ ሳምንት ደና ሲሆንም ያው ለማሰባሰብ ከደም ባንኩ አሁንን ሙከራ አድርገን ነበር። የተወሰነ ሰበሰብን። እሱን እንኳ ለደንበኞቹ ለማድረስ ከፍተኛ የሆነ ችግር ነው ያለው። ደምን ያው ደም ደም ስለሆነ አነሳው እንጂ ብዙ ከኤመርጀንሲ ጋር ተያይዞ ለማከም የሚያስፈልጉ ግባቶች የሉም። ኢትዮጵያ ሰብአዊ መብቶች ኮሚሽን ከነሐሴ

እስከ ነሐሴ 30 ቀን 2015 ዓ ም ድረስ በተለይም በምስራቅ ጎጃም ዞን ደብረ ማርቆስ ከተማ፣ በምዕራብ ጎጃም ዞን አደይትና መራዊ፣ በደቡብ ጎንደር ዞን ደብረ ታቦር፣ በማዕከላዊ ጎንደር ዞን ደልጊ፣ በሰሜን ሸዋ ዞን ማጀቴ፣ ሸዋሮቢትና አንጾኪያ ከተሞችና አካባቢዎቻቸው አሰባሰብኩት ያለውን መረጃ ጠቅሶ በወጣው መግለጫ በአንዳንድ የገጠር ቀበሌዎች በግጭቱ በርካታ ሲቪሎች መገደላቸውን ለአካል ጉዳት መዳረጋቸውንና የንብረት ውድመት መድረሱንም አስታውቀዋል። በተኩስ ልውውጦቹ ወይም በከባድ መሳሪያዎቹ ተኩስ

የሞቱ ሰዎች መካከል በመንገድና በእርሻ ስራ ላይ እንዲሁም በቤታቸው ውስጥ የነበሩ ሰዎች ጭምር የሚገኙ መሆኑን ቤተሰቦችና የአይን ምስክሮች እማኝ አድርጎ አስታውቀዋል። የተከታተላችሁት የምሽቱን አብይ ርዕስ ነበረ። የትንታኔው መጽሔት ይቀጥላል።

የስራ እድል ፍለጋ የተሰደዱ አንዳንድ ኢትዮጵያውያን ወደ ሀገራቸው መመለስ ቢፈልጉም በጦርነት በምታመስ ላይ ከምትገኘው የመን መውጫ አጥተው አጣብቂኞስ መሆናቸው

ተገለጸ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ በክልሎቹ ባለው የጸጥታ ችግር የተነሳ ከአማራ ወይም ከትግራይ ክልል የመጡ ፍልሰተኞች ወደ ቀያቸው ለመመለስ ፈቃደኛ ባለመሆናቸው ውሳኔውን የተቃወሙ ስደተኞች አደባባይ እንዲወጡም ምክንያት ሆኗል። ማያ ምስክር ከአዲስ አበባ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። በጦርነት ከተበታተከችው የመን የሚገኙ በመቶዎች የሚቆጠሩ ኢትዮጵያውያን ፍልሰተኞች ገቢ ማግኘት የሚያስችል ስራም ሆነ

ወደ ቀያቸው መመለሻ መንገድ አጥተው አጣብቂኝ ውስጥ መውደቃቸው ተሰምቷል። የተሻለ የሥራ ዕድል ፍለጋ በአስር ሺዎች የሚቆጠሩ ኢትዮጵያውያን በየአመቱ ለሕገወጥ አስተላላፊዎች ሰለባ በሚሆኑበትና ካሰቡበት በማያደርስ አደጋ የበዛው ጉዞ ወደ አረብ አገሮች ያቀናሉ።

በአስራ ስምንት ዓመት ዕድሜዋ ለመጀመሪያ ጊዜ ወደ ሳውዲ አረቢያ የተጓዘችው ሮማን ምንም እንኳን የሥራ ዕድል ማግኘቱ ቢሳካላትም ሥራ የሚሰራበት ሁኔታ ግን እጅግ አዳጋች እንደነበረ ታስረዳለች። ሁለት ሆነን ነው የምንሠራ። አንዷ ሄደች እንዲና ጥሳ ስትሄድ ስራ በጣም በዛብኝ። በቃ እራፍታጣው ምግብ አልበላም ለስራ ስንቅ ግሬ ራስ መታጠብ በጣም አቅቶ ነበር። ከዛን ጠባውት

በፈቃደኝነት ከየመን ወደ አገራቸው ለሚመለሱ ስደተኞች የሚቀርበውን የሰብአዊ እርዳታ የሚቆጣጠረው ዓለም አቀፉ የስደት ተመላሾች ድርጅት አይኦኤም በቅርቡ በክልሎቹ ባለው የጸጥታ ችግር ሳቢያ ወደ ትግራይና አማራ ክልሎች የሚመለሱትን ስደተኞች ማጓጓዝ ማቋረጡ ታውቋል። አይኦኤም ከስደት ተመላሾቹ ወደ አገራቸው የሚያደርጉትን ጉዞ ማስቆም ባይችልም

በተለይ ወደ ትግራይና አማራ ክልል ሊመለሱ የሚችሉበትን ሁኔታ ግን እያመቻቸ ያለመሆኑ ነው የተገለጸው። ውሳኔውን የተቃወሙ ኢትዮጵያውያን ስደተኞችም ባለፈው ሳምንት ከየመኗ ዋና ከተማ ኤደን ከሚገኘው የድርጅቱ ጽፈት ቤት ደጃፍ ትዕይንተ ህዝብ ማካሄዳቸውን ተከትሎ ውጊያ መካሄዱና ቁጥራቸው በውል ያልታወቁ ሰዎችም መገደላቸው ተዘግበዋል። አቶ ቴዎድሮስ ትርፌ ዩናይት ስቴትስ የሚገኘው የአማራ ተወላጆች መብት ተሟጋቹ

የአማራ ማህበር በአሜሪካ የተባለው ድርጅት ሊቀመንበር ናቸው። ውሳኔው የአማራና የትግራይ ተወላጆች የሆኑ ስደተኞችን ለይቶ የተፈጸመ የኢትዮጵያ መንግስት በተናጠል ያደረገው አግላይ ፖሊሲ ውጤት ነው ይላሉ። ኢትዮጵያስ ሪፓትሬትድ ባክ ቱ ዘር ካንትሪ

እነኚህ ኢትዮጵያውያን ወደ አገራቸው እንዲመለሱ በመርዳት የመኖሪያ ቤትና ሌሎች የሚያስፈልጋቸው አገልግሎቶች ተሰጥቷቸው በአዲስ አበባና በሌሎች የአገሪቱ አካባቢዎች እንዲኖሩ ሊደረጉ ይችላሉ። የአማራ ተወላጆች በመሆናቸው ወደ አገራቸው መመለስ ሊያቅታቸው፣ አሊያም የግድ ወደ አማራ ክልል መሄድ አያስፈልጋቸውም። የአማራ ተወላጆች በመላው ኢትዮጵያ በተለያዩ አካባቢዎች ይኖራሉ።

በትግራይ ኃይሎችና በፌዴራል መንግስቱ መካከል የተፈረመውን የሰላም ስምምነት ተከትሎም ለሁለት ዓመታት የዘለቀው ጦርነት ባለፈው ጥቅምት ሲቋጭ በአንጻሩ በህዝቡ ብዛት በአገሪቱ ሁለተኛ በሆነውና የፋኖ ሚልሻ በሚገኝበት የአማራ ክልል ሌላ አዲስ ግጭት መቀስቀሱ ይታወቃል። የኢትዮጵያ መንግስት በሐምሌ ወር መገባደጃ በክልሉ የተጀመረውን ግልጽ ውጊያ ተከትሎ በአማራ ክልል የአስቸኳይ ጊዜ አዋጅ ማወጁም የሚታወስ ነው።

ዶክተር መሳይ ሙልጌታ በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር ናቸው። ዜጎች አደገኛውን የስደት ጉዞ እንዳያደርጉ ለማበረታታት መፍትሄው ኢኮኖሚያዊ ነው ይላሉ። ሌሎች ምክንያቶችን እንጥቀስ እንጂ አብዛኛው ጉዳይ ግን የኢኮኖሚ ጥያቄ፣ የስራ እድሉ ቢፈጠር፣ ኢኮኖሚው ቢሰፋ፣ ኢኮኖሚ ሁሉንም አኮሞዴት የሚያደርግ ቢሆን

ማይግሬሽን አይኖር አይባልም። ይኖር ግን ፕሮፌሽናሊ ሴፍ በሆነ ወይ ማየድ ይቻል ይሆናል። በሌላ በኩል የሂውማን ራይትስ ዎች በቅርቡ ያወጣው አንድ ዘገባ የሳውዲ ድንበር ጠባቂዎች እንደ አውሮፓውያን የቀን አቆጣጠር ከመጋቢት 2022 እስከ ሰኔ ወር ባለው ጊዜ ውስጥ የየመንንና የሳውዲን ድንበር ለማቋረጥ የሞከሩ

በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞችና ጥገኝነት ጥያቄዎችን መግደላቸውን አመልክቷል። የመብት ተሟጋቹ ቡድን አክሎም ግድያዎቹ በሰብአዊነት ላይ ከተፈጸሙ ወንጀሎች የሚቆጠሩ መሆናቸውን ገልጠዋል። የኢትዮጵያ መንግስት በበኩሉ የተባሉትን ግድያዎች ለማጣራት ምርመራ እንደሚያካሄድ አስታውቋል። የሳውዲ መንግስት በአንጻሩ ክሱን አስተባብሏል።

በኦሮሚያና ና በአማራ ክልል ያሉ የታጠቁ ኃይሎችን በሀገራዊ ምክክር መድረክ ላይ እንዲሳተፉ እየሰራ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። የተቋሙ ኮሚሽነር ዶክተር ዮናስ አዳዬ ለአሜሪካ ድምጽ እንደገለጹት ከመንግስት ጋር ልዩነት ያላቸው አካላት ልዩነታቸውን በውይይት መፍታት እንደሚገባ አስረድተው ለዚህም በኦሮሚያና በአማራ ክልሎች በትጥቃይ ግጭቶች እየተሳተፉ ያሉት ኃይሎች ወደ ሀገራዊ ምክክር ለማምጣት ከሀገር ሽማግሌዎች

ከአባ ገዳዎች ከምሁራን እና ከሲቪል ማህበር ድርጅቶች ጋር እየሰራን እንገኛለን ብለዋል። ገብረ ሚካኤል ገብረ መድህን በዚህ ዙሪያ ዘገባ አለው። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ለአሜሪካ ድምፅ በሰጡት ቃለመጠይቅ የሀገራዊ ምክክር ዋነኛው መርህ አካታችነት መሆኑን ጠቅሰው

በኢትዮጵያ ይስተዋላሉ የሚባሉትን ችግሮች በውይይት ለመፍታት ያግዛል በተባለለት ሀገራዊ የምክክር መድረክ የተለያየ አመለካከት ያላቸው ሁሉም ኃይሎች መሳተፍ እንዳለባቸው አስታውሰዋል።

በአሁኑ ጊዜም በኦሮሚያ ክልል የሚንቀሳቀሰው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና መንግሥት ደግሞ ሸኔ የሚለው ታጣቂ ኃይል በሀገራዊ ምክክሩ እንዲሳተፍ ለማድረግ ከተለያዩ አካላት ጋር እየሰራን እንገኛለን ብለዋል ዶክተር ዮናስ አዳዬ። በኦሮሚያ ክልል ካሉ ወንድሞቻችን ጋር በተቻለ እነሱ ወክሏቸዋል

ተብሎ የታሰቡትን በኦሮሚያ ውስጥ ያሉትን በአባገዳዎች አማካኝነት በሀገር ሽማግሌዎች አማካኝነት ከእነሱ ጋር በጅማም በአዳማም ከተማዎች እንደዚህ እንዴት አድርገን የበለጠ ሰላማዊ የሆነች ኢትዮጵያን ሰላማዊ የሆነች ኢትዮጵያን ለመፍጠር ሁሉም እንጌጅ የሚያደርጉበት መንገድ እንፍጠር የሚለውን ስንመካከል ነበረ ዛሬው ምክክራችን

ይህን ይመስለው። በዚሁ አይነት ከሽማግሌዎች ጋር፣ ሲቪክ ማህበራት ጋር፣ ከምሁራን ጋር ባገኘናቸው አጋጣሚዎች ሁሉ ሰላምን በሰላማዊ መንገድ ማምጣትን ባህል ለማድረግ በዛ ላይ ተግተን እየሰራን እንገኛለን። ጥረታችን አሁንም ይቀጥላል። ቢሆንስ ክልሉ መንግስት በጣም ደጋፊ ነው። ተፎካካሪ ፓርቲዎች በጣም ደጋፊዎች ናቸው። ሁሉም ለሰላም ቆሙ ሲሰሩ ነው የምናገኛቸው። ሲቪክ ማህበራት ብን እነዚህ በጣም ጥረት ያደረጉ ነው ያለ

በተመሳሳይ በአማራ ክልሉ ግጭት እየተሳተፈ ያለው ራሱን ፋኖ ብሎ የሚጠራውና የኢትዮጵያ መንግሥት ደግሞ ጽንፈኛ ቡድን የሚለው ታጣቂ ኃይል የምክክር ሂደቱ አካል እንዲሆን ጥረቶች እየተደረጉ መሆናቸውን ገልጸዋል። ኮሚሽነሩ አሁንም ቅድም እንዳለ ነው ከምሁራን ጋር

በዋናነት ከሲቪክ ማህበራት ጋር ሲቪክስ በጣም እያገዙ ያሉት ከክልል መንግስታት ጋር ከነሱ ጋር በጥብቅ እየተባበርን ከነሱ እነሱ እያማከርን ከሸማቤሎቻችን ጋር እየተመካከርን በዚያው እየሰራን እንገኛለን። በሁሉም አካባቢ አሁን እነዚህ ጎልቶ ወደ ሚዲያ ስለወጡ እንጂ ሌሎችም ካሉ አንድ ላይ ተመካክሮ ችግሮቻችንን ችግሮቻችንን ልዩነቶቻችንን በመመካከር በምክር በምክክር ለመፍታት ኢትዮጵያ ውስጥ ሰላም እንዲመጣ ማድረግ ነው ስራችን።

ችግሮች በውይይት እልባት ማግኘት እንዲችሉ ጥያቄ ያለው ማንኛውም አካል ከሀገራዊ የምክክር መድረኩ መገለል የለበትም የሚሉት ኮሚሽነር ዮናስ አዳዬ ልዩነት አለን የሚሉ አካላት ችግሮችን በውይይት እንዲፈቱ ጥሪ አቅርበዋል። ብዬ ቦቶ ያሉ በአገዛዙ አካሄድ ላይ ምናልባት ተስማማቸው ካሉ እሱም ያን ያለ ሰማታቸውም አንድ ላይ ቁጭ ብሎ ለመነጋገር እኛ ደግሞ ከማንም ሳንወገን ሁሉንም ኢትዮጵያዊ በሚያካትት መልኩ

ሁሉንም በማነጋገር በመመካከር መጨረሻም ላይ ለልዩነታችን መሰረት የሆኑትን ነቅስን በማውጣት ወደ አንድነት ለመምጣት በአንድነት ሰላምን ለመገንባት ሀገርን ለመገንባት ነው። ትልቁ ድርያችን ይህ ነው። የኢትዮጵያ ሀገራዊ የምክክር ኮሚሽን በቀጣይ በሚካሄደው ዋናው ጉባኤ ላይ የሚሳተፉ አስተባባሪዎችና ተሳታፊዎች ልየታ በመዲናዋ አዲስ አበባና በሌሎች ስድስት ክልሎች ማከናወኑን ከዚህ ቀደም ገልጿል።

ይኸው የአስተባባሪዎችና የተሳታፊዎች ልየታ ሂደት በተቀሩትም ክልሎች እንደሚቀጥል ያስታወቀው ኮሚሽኑ በትግራይ ክልልም በሀገራዊ ምክክሩ ዙሪያ ውይይት እንዲጀመር የክልሉን ጊዜያዊ አስተዳደር በደብዳቤ እንደጠየቀ አመልክቷል። ሆኖም በቅርቡ በአማራ ክልል የተቀሰቀሰው ግጭት በስራችን ላይ እንቅፋት መፍጠሩ አልቀረም ሲሉ ገልጸው ነበር። ዶክተር ዮናስ የመጀመሪያው ስነ ልቦና ነው። መቼም በግጭት ላይ በጦርነት ላይ

ያለን ህዝብ ለስብሰባ ስጠራው ይቸገራል። ነገር ግን ቢያንስ ቢያንስ እንኳን ወደዚያ ገብተን ለመስራት የሰላሙ ሁኔታ ስለተረጋገጠ ከዚህ የተነሳ ችግሮች አሉ። እነዚያን ግን ከአማራ ልሂቃን፣ ከሲቪክ ማህበራት በተለይ ከዩኒቨርሲቲዎች ጋር በመከመና ከምሁራን ጋር እንደዚህ የተነጋገርን ቀስ በቀስ በተቻለ ህዝቡን ኢንጌጅ እያደረግን በተቃዋሚነትም የተሰለፉትን እያነጋገርን ክልሉን መንግስትም

ሲያደርሱ ደግሞ የሚመራውንም እንደዚ ለማነጋገር ዝግጅት ያደረግን ነው የምንገኘው። እና ደፍነት ላይ እያንዳንዱ ግጭት ለእኛ እንቅፋት ነው፣ ገብረ ሁለንተናዊ ተጽዕኖ ነው የሚያሳድረው። ነገር ግን ተስፋን ቆርጥ ኮሚሽኑ በሀገራዊ የምክክር መድረክ እንዲሳተፉ እየሰራ መሆኑን ከገለጻቸው ታጣቂዎች በኩል እስካሁን ድረስ በይፋ የተባለ ነገር የለም።

በእኛ በኩል ከታጣቂዎቹ በኩል ምላሽ ለማግኘት ዋሽንግተን ዲሲ የሚገኙ ዘጋቢዎቻችን ጥረት እያደረጉ ነው። እንዳገኘን ይዘን የምንመለስ ይሆናል። የምክክር ኮሚሽኑ ዋናውን ጉባኤ በዚህ ዓመት በወርሃ ጥር ላይ ለማካሄድ ማቀዱን ከዚህ ቀደም መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ፕሬዚዳንት

ጆ ባይደን የሕዝብ ተወካዮች ምክር ቤት አባላት በልጃቸው ሀንተር ባይደን የውጭ ቢዝነስ እንቅስቃሴ ተጠቅመዋል የሚለው የክስ ምርመራ ከከፈቱ ሳምንት በኋላ ያተኮሩት የአሜሪካ ሕዝብ በሚፈልጋቸው ነገሮች ላይ ነው እንጂ በፖለቲካ ቲያትር ላይ አለመሆኑን ተናግረዋል። ዴሞክራቶች

ትኩረት ማስቀየሪያ ነው ብለውታል። ይህ ሁሉ የመጣው የመንግስት ተቋማት ክፍት እንዲሆኑ እንደ አውሮፓውያን አቆጣጠር መስከረም 30 በሚያበቃው የበጀት ድርድር ላይ ህግ አውጪዎች ከባይደን ጋር የግድ ከስምምነት መድረስ በሚገባቸው ጊዜ ላይ ነው። የቪኦኤ ዘጋቢ አዋሽ አርባሳዲ ተጨማሪ ያላት ደረጃ ደስታ እንደሚከተል ያቀርበዋል።

የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በትውልድ ሀገራቸው በደለዌር ቤተ ክርስቲያን የተገኙት ሪፐብሊካን የህዝብ ተወካዮች ምክር ቤት አባላት ተከታተለ ያሉትን የሙስና አሰራር በመጥቀስ የክስ ጥያቄ ከከፈቱ ከጥቂት ቀናት በኋላ ነው ዋይት ሀውስ የፖለቲካ ትርክት ነው ብሎታል። ባሳለፍነው ሳምንት የህዝብ ተወካዮች ምክር ቤት አፈ ጉባኤ ኬቪን መካርቲ በምክር ቤቱ ህንፃ ከጽህፈት ቤታቸው ደጃፍ ለመገናኛ ብዙሃን መግለጫ ሰጥተዋል።

Have uncovered serious, incredible allegations into President Biden's conduct. Republican Jim McVeigh tabalat kabadna tamani netyallachon ye President Biden n'tabay ye miasayud rigitoj agaltawal. Nengi hujjalauch andlaesi ta'yum ye mussnabahal menurun miasayud.

መካርቲ በመቀጠል ክሱን በስልጣን አላግባብ መጠቀም፣ ጣልቃ መግባትና ሙስና ሲሉ ገልጸውታል። ይህ በተወካዮች ምክር ቤት ተጨማሪ ምርመራ እንዲደረግ የሚፈቅድ ነው። ዲሞክራት ይህ እጅግ የከፋው የፖለቲካ ወገንተኝነት ነው ብለውታል። ዲሞክራቱ የንዑሳን ምክር ቤት አባላት ቡድን መሪ ሐኪም ጀፍሪ ይህን ሲገልጹ ዘ ዋይት ሀውስ ሀያስ ኮኦፐሬትድ አንድ አይ ብሊቭ ዘ ዋይት ሀውስ ዊል ኮንቲኒው ቱ ኮኦፐሬት ቢካዝ ዘር ኢዝ ናትንግ

ዋይት ሀውስ ተባብሯል። ዋይት ሀውስ ትብብሩን ይቀጥልበታልን ብዬ አምናለሁ፣ ምክንያቱም ምንም የሚደበቅ ነገር ባለመኖሩ። ፕሬዚዳንት ባይደን ስህተት መስራታቸውን የሚጠቁሙ ምንም የተመዘገቡ እውነታዎች የሉም። ፕሬዚዳንት ባይደን በሚያስከሷቸው ወንጀሎች ውስጥ መስራታቸውን የሚጠቁሙ ምንም አይነት እውነታዎች አልተመዘገቡም። ፕሬዚዳንት ባይደን ህጉን በየትኛውም መንገድ ቅርጽና ይዘት እንደ ጣሱ የሚጠቁሙ ምንም አይነት እውነታዎች የሉም።

ይህ ህገወጥ የክስ ጥያቄ ነው። ሪፐብሊካኖች ክሱን በሚመለከት ተጨማሪ መረጃዎች ይፈልጋሉ። ሪፐብሊካኗ ናንሲ ሜስ እንዲህ ይላሉ። መረጃዎቹ በየቦታው ናቸው። የቴክስት መልእክቶችም አሉ፣ ኢሜሎችም አሉ፣ ምስክሮችም አሉ፣ ውስጥ አዋቂ ጠቋሚዎችም አሉ፣ ስብሰባዎችም አሉ፣ የስልክ ጥሪዎች አሉ፣ የራት ግብዣዎችም አሉ።

ስለዚህ ትንሽ ጭስ ነበር ተብሎ እሳቱን ነው የምንከተለው የምትለው ነገር አይደለም። ራሳቸው በተለያዩ ፍርድ ቤቶች ከአርባ በላይ የወንጀል ክሶች የተመሰረተባቸው የቀድሞ ፕሬዝደንትና የወቅቱ የሪፐብሊካኑ ፕሬዝደንት ግንባር ቀደም እጩ ዶናልድ ትራምፕ ሪፐብሊካን የምክር ቤት አባላት በአጭር ጊዜ ውስጥ ከድርድሩ ፍትሃዊ ስምምነት

ሲሉ የጠሩትን የማያገኙ ከሆነ መዘጋቱን እንደሚደግፉ ተናግረዋል። ፍትሐዊ ስምምነት ሲሉ ግን ዝርዝሩ ምን እንደሆነ አልገለጹም። የባይደንና የመካርቲ የወደፊት እጣ ፈንታ በዚህ የክስ ምርመራ ጥያቄ ውስጥ የተሳሰሩ ናቸው። ሙሉ ምክር ቤቱ ፕሬዝደንቱ ይከሰሱ አይከሰሱ በሚለው ላይ ድምፅ ይሰጣል። ውሳኔው አዎ ይከሰሱ የሚል ከሆነ ቀጣዩ ሂደት በሕግ መወሰኛው ምክር ቤት ወይም በሴኔቱ ውስጥ የሚታይ ይሆናል።

በዚህ መካከል ግን ምክር ቤቱ የአጭር ጊዜ መፍትሄ ለመወሰንም ሆነ የመንግስት መዘጋት አደጋ ላይ ለመድረስ የሚያስችለውን ውሳኔ ለመስጠት ያሉት ጥቂት የስራ ቀናት ብቻ ናቸው።

በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስት ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የሰኞ ምሽት መሰናዷችን ይቀጥላል። የመጀመሪያው ምዕራፍ አጠናቀናል። ወደ ሁለተኛው ምዕራፍ እንሻገራለን።

በማዕከላዊ ኢትዮጵያ ክልል የሚገኘው የጌድዮ ባህላዊ መልክዓ ምድርና በኦሮሚያ ክልል የሚገኙት የባሌ ተራሮች በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ የዓለም አቀፍ

ቅርስ ሆነው ተመዘገቡ። መልክዓ ምድሮቹ በቅርስነት የተመዘገቡ እንደ የተገለጸው በሪያድ እየተካሄደ በሚገኘው በአርባ አምስተኛው የዓለም ቅርስ ኮሚቴ ጉባኤ ላይ ነው። የጌዲኦ ዞን ባህልና ቱሪዝም መምሪያ ምዝገባው አካባቢውን ለማስተዋወቅ እንደሚረዳ ሲያመለክት በጉዳዩ ላይ በተደጋጋሚ ምርምር ያደረጉት የዲላ ዩኒቨርሲቲ የአግሮ ኢኮሎጂ ፕሮፌሰር የሆኑት ታደሰ

ክጴ በበኩላቸው ቅርሱ በተሻለ ሁኔታ ተጠብቆ እንዲቆይ ያግዛል ሲሉ ለአሜሪካ ድምጽ ተናግረዋል። የባሌ ተራሮች ብሔራዊ ፓርክም ዛሬ ሰኞ በዩኔስኮ የዓለም ቅርስነት እንደተመዘገበ ታውቋል። በዚህ ዙሪያ የሐዋሳው ዘጋቢያችን ዮናታን ዘውዴዎስ ተጨማሪ አድርሶናል። በሳዑዲ አረቢያ ሪያድ እየተካሄደ የሚገኘው አርባ አምስተኛው

የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮም የዓለም ቅርስ ጉባኤ ትናንት ይሁድ የገዴኦ ባህላዊ መልክዓ ምድርን በዛሬው ዕለት ደግሞ የባሌ ተራሮች ብሔራዊ ፓርክን በዓለም ቅርስነት እንደመዘገባቸው አስታውቋል። በቆዳ ስፋቱ ጠባብ በአቀማመጡም ተዳፋት የሆነው የገዴኦ ባህላዊ መልክዓ ምድር የገዴኦ አባቶች አገር በቀል እውቀታቸውን ተጠቅመውና ተፈጥሮን ጠብቀው የሚኖሩበት የጥምር እርሻ ጥበብ ውጤት እንደሆነ የዘርፉ ምሁራን ገልጿል። በገዴኦ የባልና የባቡ ስርዓት ዛፍ መትከል እንጂ

መቁረጥ እንደነውር እንደሚቆጠር በዲላ ዩኒቨርሲቲ የአግሮ ኢኮሎጂ ፕሮፌሰር ታደሰ ኪፕ ያስረዳሉ። መሬት አጠቃቀሚ ኮነ መስ ነው ታርኪ ከዚህ ቀጥሎ ነው የምንሰራው። የዓለም ሰዎች መጥተው የሚማሩበት ማለት ነው። ዓለም ለዓለም ለመሬት አያያዝ

ውሃ አያያዝ፣ አየር አያያዝ፣ ዓለም መፍትሄ የለውም። እስካሁን ግን መፍትሄ የምትለው መፍትሄ አለው ዛፎችን ተክሎ። ዛፎች መድኃኒት ናቸው። አየርን ያክማሉ ዛፎች፣ የታመመ ሰውን ያክማሉ ዛፎች፣ ውሀን ያክማሉ ዛፎች፣ አፈርን ይጠብቃሉ ዛፎች ብሎ ዛፎች በሚበቅሉበት ቦታ ነው የሚኖረው ባይሉ ነው ነው የተመዘገበው የአግሮ ኢኮሎጂ ፕሮፌሰሩ ታደሰ በገ ባህላዊ

ጋዝና በመሬት አጠቃቀም እንዲሁም በጥምር እርሻ ላይ በተለያዩ ጊዜያት ልዩ ልዩ ጥናቶችን እንደማድረጋቸው የገዲኦ ባህላዊ መልክዓ ምድር መመዝገቡ ደስታ እንደፈጠረባቸው ይናገራሉም እድሜ ልከን በሙሉ የለፋበት ጉዳይ ነው ይሄ ጥናትን ራሱ የማስተር ዲግሪን የዶክተሬት ዲግሪን

በዚህ ስርዓት ላይ ነው እኔ ያጠናሁት። ያንን ጽሁፎችን በሙሉ ለዛ ድርጅት ነው የሰጠሁት እንድጠቀሙበት ማለት ነው። ያ አሁን ተመዝግቦ ያ ነገር ዛሬ አሁን ለዓለም ለኢትዮጵያም ትልቅ ነገር በመድረሱ በጣም ደስ ብሎኛል። የሰው ልጆች የቤት እንስሳት አትክልቶችና ዘመናትን ያስቆጠሩ ደኖች

በአንድነት የሚኖሩበት ምድር ስለመሆኑ ፕሮፌሰር ታደሰን ጨምሮ ሌሎችም ምሁራን ይመሰክራሉ። የገዲዮ ዞን ባህልና ቱሪዝም መምሪያ ኃላፊ ዶክተር ዮሴፍ ማሩ የገዲኦ ባህላዊ መልክዓ ምድር በዩኔስኮ የኢትዮጵያ አስረኛው ቅርስ ሆኖ የተመዘገበው በሁለት የተለያዩ ፈርጆች ነው ሲሉ

ለአሜሪካ ድምፅ በስልክ ተናግሯል። አንደኛ የገዶ ባህላዊ የመሬት አያያዝ ነው፣ አግሮ ፎረስተሪ። በሁለተኛ ካታጎሪ ደግሞ የዚህ የታሪካዊ መስህቦች ከምንለው የጥንት የስልጣኔ አሻራ ያረፈባቸው ትክል ድንጋዮች ናቸው እና እነዚህ ሁለቱ አንድ ጋር የገዶ ባህላዊ መልካ ምድር በሚል ነው በጥምሩ ልመዘገበ ቻለው። የመምሪያው ኃላፊም የገዶ ባህላዊ መልካ ምድር በዩኔስኮ የዓለም የሰው ልጆች ሁሉ ቅርስ ሆኖ እንዲመዘገብ ያስቻሉ

ምክንያቶች ዘርዝረዋል። በአግሮ ፕላስተርም ደግሞ እንደ ዩኒስኮን ፎከስ የተደረገው አራት ኮምፖኔንቶች አሉት። አንደኛ ዛፍ ነው።

ሀገር በቀል እውቀት ዛፍ አለ። በሁለተኛ ደረጃ ደግሞ በዚህ በአገር በቀል ዛፍ ስር ደግሞ የሚያድጉ ቋሚ ሰብሎች አሉ እንሴት አለ ኦርጋኒክ ቡና አለና እነዚህም። በአራተኛ ደረጃ ደግሞ ሶርቲንም ጠብቆ ለዘመናት ያቆየው የማይታይ በሰው ልጅ የማይታይ ግን በሰው ልጅ አይምሮ እያደገ የመጣ ሀገር በቀል እውቀቱ ነው እና ይሄ ዩኒክ በማድረጉ ዩኒስኮ የቀረበበት ሂደት አለ። ከጥምር እርሻ እና ከልዩ የመሬት አጠቃቀም በተጨማሪም

የማይነኩ ጥብቅ ባህላዊ የደን ሽፋኖች ያሉት መሆኑም በቅርስነት ለመመዝገብ እንዳስቻለው ኃላፊው አክለዋል። የአካባቢው የቆዳ ስፋት ጠባብና ተዳፋታማ ሆኖ ሳለ የተፈጥሮዊ ገጸ ምድርን አስቸጋሪነት በመቋቋም አካባቢው ከመራቆትና ከጠቅላላ ጥፋት በልማት ተጠብቆ በዓለም ቅርስነት ለመመዝገብ መብቃቱ ሁኔታውን ልዩ እንደሚያደርገውም ዶክተር ዮሴፍ ተናግሯል። በአፍሪካም ቃሉ ከሚባሉ ትክል ድንጋዮቹ ወደ አስር ሺህ ያህል ይኖራል ተብሎ የሚጠበቀው ከዛ ውስጥ ወደ ስድስት ሺህ ትክል ድንጋ በላይ በጌዶ

ሰው ይገኛል። ክምችቱን ብቻ ሳይሆን እጅጉኑ ዓለም ላይ ከምናያቸው ትክል ድንጋዮች ከሜጋሊቲክ ሲቪላይዜሽን ለየት እያሉት ናቸው። የሚዝገባውን ጥቅም የተጠየቁት ዶክተር ዮሴፍ

ከኢኮኖሚያዊ ፋይዳ በተጨማሪ መልካም ምድሩ እንዲጠበቅና ለትውልዶች እንዲሸጋገር የሚደረገውን ጥረት ይደግፋል ሲሉ አስረድተዋል። ቅርስ የሚመዘገበው ኢኮኖሚክ ባህሉን ብቻ አይደለም የሚታየው። ዩኒስኮ ለሁለት አላማ ነው ቅርሶችን የሚመዘግበው። አንደኛ በአሁኑ ሰዓት በሀገር በቀል እውቀት ተጠብቆ እስከዚህ ቆይተዋል። ተቀጣይ ላይ እነዚህ አካባቢዎችን በደንብ ፕላን በማድረግ የራሱ የሆነ ፈንድ በመስጠት ጥበቃው ተጠናክሮ እንዲቀጥል የማድረጉ ስራ በጣም ላይ የተደረገ የሚሄድበት ሂደት ይኖራል። በሰለጠነ መልኩም ቅርሱ

በተሻለ መልኩ ተጠብቆ እንዲቀጥል የማድረጉ ስራ በዛ ልክ የሚሄድበት ነው። በዲላ ዩኒቨርሲቲ የአግሮ ኢኮሎጂ ፕሮፌሰሩ ታደሰ ኪበም የመመዝገቡን ፋይዳ አስመልክቶ ይህንን ምላሽ ያጠናክራሉም። እስካሁን ድረስ ይህን ያህል ውሃ እየጠበኩ ነኝ፣ ይህን ያህል አፈር እየጠበኩ ነኝ፣ ይህን ያህል አየር እየጠበኩ ነኝ፣ ደግፉኝ፣ እርዱኝ ሳይል ምንም ድጋፍ ሳይደረግለት ነው እንግዲህ እዚህ ድረስ የመጣው። ይህን ሁሉ ያገኛል ግደው

ላሳደሩ ከፍተኛ ነው። ከፍተኛ የገዲዮ ጥምር እርሻ ኋላ ቀር የአስተራረስ ዘዴ እንደሆነም ሲነገር መቆየቱን ያስታውሱት የዞኑ ነዋሪና የአገር ሽማግሌ አቶ ኃይሉ በየነ በበኩላቸው ጥረታቸው እውቅና አግኝቶ ባህላዊ መልክዓ ምድሩ በዓለም ቅርስነት በመመዝገቡ ደስተኛ እንደሆነ ተናግረዋል።

መሬቱን ለመጠበቅ አባቶች ዋጋ ከፍለዋል የባለ ስርዓትንም ይሄ ባቦ ስርዓት በማዘግየቱ በዚያ የተነሳ በኋላ ቅር ያሳረ ዘቤ ነው እየተባለ ብዙ ትግል ሲደረግ የቆየበት እና ብዙ ምህራኖች የተሳተፉበት እውነኛ ቦታ መሆኑን አይቶ በአክሰፕት በማደረጉ ደስታችን ወደር የለው አቶ ሀይሉ አያይዞም በገዲውም

አካባቢን መጠበቅና ከተፈጥሮ ጋር ተስማምቶ መኖር ለዘመናት አብሮ የዘለቀ የባለና የባቡ ባህላዊ እሴቶች እንደሆኑ አስታውሰዋል። የባህል ውጤት ነው። ብሔር የሚኖረው በስርዓት ነው፣ በባለ ስርዓት ይመራል። ከማዕከላዊ መንግስትም ጋር ከተቀላቀለም በኋላ ያን ነገር ይጠብቃል። ዛፍ መቁረጥ ኃጢአት ነው፣ ችግኝ በጓሮ ያፈላል። ስለዚህ ይህ ስለሆነ ይሄን ጠብቆ ያቆየው ስለሆነ

እውቅና መሰጠቱ ነው እንጂ እውቅና ቢሰጥም ባይሰጥም ባህሉ ነው። የሚትሮው ነገር አይደለም፣ የሚያራቁተው ነገር አይደለም። እና ለሽልማት አይደለም፣ መኖር የምንችለው በዚህ ብቻ በመሆኑ ነው። በዩኔስኮ የዓለም ቅርስ ማህደር መካተቱ ሕብረተሰቡ ይበልጥ አካባቢውን እንዲጠብቅ ወትሮም የነበረውን መነሳሳት እንደሚያጠናክር ጠቅሰው፣ ኢትዮጵያውያን ቅርሱን እንደራሳቸው እንዲከባከቡ ጠይቀዋል። በተመሳሳይ ዜና በዛሬው ዕለት የዩኔስኮ የዓለም ቅርስ ሆኖ የተመዘገበው የባሌ ተራሮች ብሔራዊ ፓርክ በኢትዮጵያ ሁለተኛው ታላቅ የተፈጥሮ ቅርስ ሲሆን

በዓለም ደግሞ 11ኛው ቅርስ እንደሆነም የኢትዮጵያ የቱሪዝም ሚኒስቴር አስታውቋል። በ45ኛው የዓለም የቅርስ ጉባኤ ላይ ኢትዮጵያ ሁለት ታላላቅ የቱሪስት መዳረሻዎችን በዓለም ቅርስነት እንዳስመዘገበች የጠቀሰው ሚኒስቴር መስሪያ ቤቱ ኢትዮጵያውያን እንኳን ደስ አላችሁ ስል ደስታውን ገልጿል። ይህንን ዜና ማምሻውን ያገኘን ሲሆን ተጨማሪ መረጃዎችን ይዘን እንመለስበታለን። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም

ቀጣዩ መሰናዷችን ሐኪሞ ይጠይቁ ነው።

ኮለን ፐፕለስ በመባል የሚታወቁት አንጀት ላይ የሚፈጠሩ ጥቃቅን ነገሮችና ለካንሰር የመጋለጥ እድልን አስመልክቶ ከአድማጭ የደረሰ ጥያቄ መነሻነት የተሰናዳ ቅንብር ነው የዛሬው ሐኪሞን ይጠይቁ መሰናዶ። ሙያዊ ማብራሪያውን የሚሰጡን ዶክተር ዳንኤል ሽብሩ በሳክራመንቶ ካሊፎርኒያ የጠቅላላ ቀዶ ሕክምናና የጠቅላላ ቀዶ ሕክምና እንዲሁም የአንጀት ልዩ ቀዶ ሕክምና ባለሙያ ናቸው። ያነጋገራቸው አላህ ከበደ ነው። ወደ መሰናዶ

ዶክተር ዳንኤል ከአድማጭ የደረሰን ጥያቄ፣ ኮለን በመባል የሚታወቀው የረጅሙ አንጀት ትልቁ ክፍል ላይ በእንግሊዝኛው አጠራር ፖሊፕስ የሚባሉ ጥቃቅን ነገሮች መኖራቸው በተደረገልኝ የጤና ምርመራ ተረጋግጠዋል። በአማርኛ ስያሜ ስለሌላቸው የእንግሊዝኛውን አጠራር ነው በቀጥታ እየተጠቀምን ያለ ነው። የእነኚህ ፖሊፖች አንጀት ላይ መፈጠር ለካንሰር የመጋለጥ እድል አለው የሚል ነገር ሰምቻለሁ። ባካችሁ የመስኩ አዋቂ የሆኑ ባለሙያ ጠይቃችሁ አጥጋቢ መልስ ውስጡኛሉን

በዚሁ በዩናይት ስቴትስ ነዋሪ ሆኑ የፕሮግራማችን ተከታታይ ናቸው። እስኪ ስለ እነኚህ ፖሊፖች ምንነት በመረዳት ብንጀምር። እንዲፈጠሩ የሚያደርጋቸው አጋላጭ ምን ሲያቸው ሲታወቅ ይሆን ይህን ብናስቀድም። እሺ፣ በጣም ጥራረር አመሰግናለሁ። አዎ፣ እንግዲህ ይሄ ፖሊፕስ የምትላቸው ነገሮች ትንንሽ እንደ እጢ ወይንም እንደ እድገት ትበላቸው የትልቁ አንጅ ውስጥ የሚከሰቱ ነገሮች ናቸው እና ሲጀምሩ አጀማመራቸው በናይን ነው ማለት ካንሰረስ ስ አይደሉም ማለት ነው

የዳጀስቲቭ ስራታችን ውስጥ ከጉሮሮ ጀምሮ እስከ ፊንጢጣ ድረስ የመከሰት እድል አላቸው እና በይበልጥ የሚከሰቱ ደግሞ ትልቋ አንጀት ወይም ኮለን የምንለው ነው። መልካም ለመሆኑ እነኚህ ፖሊፖች ወይም ፖሊፕስ በሚለው በእንግሊዝኛ ስም የሚጠሩት በሰውነት ውስጥ መኖራቸውን ለማወቅ የሚያስችሉ ምልክቶች ይኖሩ ይሆን? በቀጥታ ከሚደረገው

አድማጫችን ከገለጹት አይነት የጤና ምርመራ ውጪ በሌላ መንገድ አንድ ሰው ሊያውቅ ይችላል? ምልክቶች ሊያይ ይችላል? አስቀድሞ በጣም ከባድ ነው። ምክንያቱም አንዳንዶቹ ሳይዛቸው በጣም በሚሊሜትር የሚለቃን እና እነኚህን ነገሮች ምንም አይነት ስሜት አይሰጡም እና ያው ተገኝተው ማስወገድ የምትችለው በምርመራ ነው እና ብዙ ጊዜ የእድሜ ገደቦች አሉ። አንድ ሰው መቼ መመርመር መጀመር እንዳለበት እነኚህን ነገሮች

አግኘት እና ብዙ ጊዜ አሁን እዚህ አሜሪካ ነገር ለወንድ አርባ አምስት ወር አለ። አሁን ድሮ ሀምሳ ነበር። አሁን አርባ አምስት ነው። እና ስፔሻል የሆነ ቴስት አለ አይነ ምድር ላይ የሚደረግ ቴስት ነው። ቀላል ቴስት ነው። አርባ አምስት አመት በኋላ በየአመቱ ያንን ካደረግ አንድ ሰው ፖሊፕ ካለበት የመያዝ ብሉ በጣም ሰፊ ነው። እሱን ደግሞ የማችል ከሆነና ክስኮላ ደግሞ በዛ ጊዜ በዚ ኮሎኖስኮፒ የሚባል አለ ስፔሻል የሆነ መሳሪያ ነው

ካሜራና መብራት ያለው በፊት ተገፍቶ ኮለን አይቶ አንድ ሰው ፖሊፕ እንዳለበት ወይ ሌለበት ለማወቅ ይቻላል። ፖሊፕስ ወደ ካንሰር ህመምነት የመለወጥ እድል አላቸው ብለዋል። አድማጫችንም ይህንኑ ነው አጽንኦት ሰጥተው የጠየቁትና የሚለወጥና የማይለወጥበት ምክንያት አለው ወይንስ ሁሉም ፖሊፕሶች ወይም ፖሊፕ ወደ ካንሰር የመለወጥ እድል አለው?

በአብዛኛው ማለት ይቻላል መቶ በመቶ አይደለም ግን በአብዛኛው እነኚህ ፖሊፖች ወደ ካንሰር የመቀየር እድላቸው በጣም ሰፊ ነው የካንሰር መንስኤ ምንድን ነው ጥያቄ በጣም በሪሰርች ላይ በአሁኑ ሰዓት ሁሉ ሰምጥ የሚጠይቀው ጥያቄ ነው ግን አንዳንድ የምናውቃቸው ነገሮች አሉ በሳይንስ የተረጋገጡ እነኚህን ነገሮች የሚያመጡ ምንድን ናቸው

በዋነኝነት ምግብ ጋር የተያያዘ ነው። በቂ ፋይበር የሌለው ምግብ ማለት ነው። እንግዲህ ፋይበርን የምናገኘው ከየት ነው ከተባለ ፋይበር ማለት የሚገኘው ከአትክልት፣ ጥራጥሬ፣ ፍራፍሬ ከእነኝህ የሚገኝ የምግብ አይነት ነው እና በጣም አስፈላጊ ነው ለትልቁ አንጀት፣ አንጀት ውስጥ ላሉ የተለያዩ ማይክሮቦች እነ ባክቴሪያም፣ ቫይረስ እነኚህ ናቸው የሚሆን ሲስተማችንን ጠንካራ እንዲሆን የሚያደርጉ ነገሮች።

ስለዚህ እነኚህን ምግብ ምግብ መብላት በጣም አስፈላጊ ነው። ለምሳሌ ደብሌችም የአሜሪካ ጤና ድርጅትም የሚሉት ምንድን ነው? ያው ልክ እንደ ሲጃራ ከብዛት ጋር የተያያዘ ነው። እሱ ምንድን ነው? ይሄ ፕሮሰስ የሆነ ስጋ መብላት ለምሳሌ፣ እነህ እንደ ቤከን፣ እነህ ሳንዱች ስጋዎች ወዘተ እነህም ከአግባብ በላይ ኤግዛክት ዶዙ የለም ምን እንደሆነ ብዙ ጊዜ መመገብ

በጣም ብዙ ጊዜ መመገብ ከጊዜ በኋላ አንድ ሰው እንደነ ፖሊፖች የመከሰትና እነ ፖሊፖች ደግሞ ወደፊት ያው ካንሰር እንደሚሆኑ የታወቀ ነው። ለዚህ ሊዳረገው ይችላል። ስለዚህ የፋይበር ምግብ መጨመር እና እነ ፕሮሰስድ ስጋዎች ላይ እንደነ ቤከን፣ ሃም ወዘተ እነኝህን ምግቦች መቀነስ ዋነኛ አንደኛው ነው። ሌላው ደግሞ የአካል እንቅስቃሴ፣ እሱ ያው ሁሉም ካንሰር ጥቅም አለው

እንቅስቃሴና ውፍረት መቀነስ። ዶክተር ዳንኤል ለካንሰር አጋላጮችን ጭምር መደረግ ያለባቸውን ገልጸዋል። ነገር ግን ራሳቸው ፖሊፖች እንዳይፈጠሩስ መደረግ የሚችል ነገር አለ ወይስ? ለእነኝም ተመሳሳይ የሆን ፖሊፖች ሰውነት ውስጥ የሚፈጠሩበት ሁኔታ በእርግጥ ተለይቶ ሙሉ በሙሉ የማይታወቅ ከሆነ መደረግ የሚችለው ነገር ስልደው እንዲህ ቢያደርጉ ይሄን ላያጋለጥ እንዳይፈጠሩ ሊረዳ ይችላል የሚባል ነገር አለ አሁን እንግዲህ

እነዚህ ፖሊፖች ወደ አስር እስከ አስራ አምስት በመቶ የሚሆኑት በዚህ የሚተላለፉ ችግሮች አሉ። እነሱን አስ እነሱ አናወራ ምክንያቱም እነሱ መከላከል አትችልም። አሌሲያ ሰው ፎከሳችን ሰማንያ አምስት ከስጠና በመቶ የሚሆኑ ፖሊፖች ዝም ብለው የሚፈጠሩ ናቸው አንድ ሰው ላይ እና አንደኛው መንስ እንደቀደሙ ቅድም እንደጠቀስኩት ይሄ ውፍረት፣ በቂ ፋይበር አለመብላት ከዛ ጋር የተያያዟቸው። ስለዚህ ይህንን ነገሮች እንደከሰቱ ለመከላከል

ዋነኛው ነገር የምንበላው ምግብ ላይ ስፋት መስጠት ነው። አሁን በእኛ ሀገር ባህል የጾም ምግብ የምንለው ማለት ነው። በጾም ጊዜ የሚበላ ምግብ በክርስቲያኑ ማህበረሰብ የጾም ምግብ የሚባለው ለትልቁ አንጀት በጣም ተስማሚ ምግብ፣ ምክንያቱም ምክንያቱም ፖሊፖች እንደ ደረብ ይከላከላል። በአሁን ሰዓት ደግሞ በጣም ሰፊ የሆነ የሳይንቲክ ጣሁት ምንድን ያሳዩን ያሉት የአንድ ሰው የኢሚን ሲስተም በጣም ወሳኝ ነው።

ከበተሳ መከላከል ይሄ ካንሰርንም ይጨምራል። እና ለዚህ ኢሚዩን ሲስተም ደግሞ ጤናነት ዋናው ተዋናዮች ሰው ልጅ ውስጥ የሚገኙ የተለያዩ ማይክሮቦች ናቸው። እኛ ውስጣችን የተለያየ አይነት ማይክሮ ኦርጋኒዝም ይባላሉ። እነዚህ እንግዲህ ቫይረስ፣ ፈንገስ፣ ባክቴሪያ ወዘተ አብረውን የሚኖሯቸው እነኚ ናቸው። ለእኛን የሚረዱን ጤነኛ እንድንሆኑ ከቆዳችን ጀምሮ እስከ አንጀት ድረስ

እና ይህንን ማይክሮ ኦርጋኒዝም ጤናማነት የምንጠብቀው የምንበላው ምግብ ለማስተካከል ነው፣ ዳይቨርስ ለማድረግ እና በመካተል መልካም። የአድማጫችንን ጥያቄ መነሻ በማድረግ ከኮለን ፖሊፖች ጋር የተያያዙ ለካንሰር የሚዳረጉ ሁኔታዎችን ጨምሮ ሰፊ ማብራሪያን የሰጡን ዶክተር ዳንኤል ለአሁኑ ግን ለጊዜው አመሰግናለሁ። ጊዜ ውስጥ ነው። በጣም አመሰግናለሁ። አብሮ ይስትልን።

በመቀጠል ደግሞ የምናልፈው ወደ ስፖርት ዘገባዎች ነው። ጉዳፍ ጸጋይ የ5000 ሜትር የዳይመንድ ሊግ የፍጻሜ ውድድር ክብረ ወሰን በመስመር ማሸነፏ፣ በሊቢያ የጎርፍ አደጋ ከሞቱት መካከል አራት የፕሪምየር ሊግ ተጫዋቾች እንደሚገኙ የሀገሪቱ እግር ኳስ ፌዴሬሽን ማስታወቁ፣ የስፔን ፍርድ ቤት በሩቢያልስ ላይ የእግድ ትዕዛዝ የሰጠ መስጠቱ እንዲሁም ደግሞ የዳኛው በምስል እንዲቀርብ ማዘዛቸውና አሜሪካዊ ብስክሌተኛ

ሴፕ ኩስ ቬኤልታ ና እስፓኛ ሻምፒዮን መሆኑን የመሳሰሉትን ዜናዎች ይዘው ኬኔዲ አባተ ይጠብቃቸዋል።

አትሌት ጉዳፍ ጸጋይ የ5000 ሜትር ክብረ ወሰንን ወደ ኢትዮጵያ መልሳለች። አትሌቷ ትናንት በዩናይትድ ስቴትስ ዩጂን የተካሄደውን የ5000 ሜትር የዳይመንድ ሊግ ውድድር ፍጻሜ በ14 ደቂቃ ከ00 21 በማጠናቀቅ የርቀቱን ክብረ ወሰን በእጇ አስገብታለች። የዓለም የ10000 ሜትር ሻምፒዮኗ በ14 ደቂቃ ከ05 20 ሰከንድ በኬንያዊቷ ፌዝ ኪፒየጎን ተይዞ የነበረውን የዓለም ክብረ ወሰን በ5 ሰከንድ ገደማ አሻሽላለች።

ሶስት ክብረ ወሰኖቿ መካከል በሰኔ ወር ፓሪስ ላይ ያስመዘገበችው የ5000 ሜትር ክብረ ወሰን በጉዳፍ የተነጠቀባት ኪፔጎን አሁን የ1500 ሜትርና የአንድ ማይል የፈጣን ሰዓት ባለቤት ናት። የዓለም አትሌቲክስ መረጃ እንደሚያሳየው የትናንቱ ለጉዳፍ ሁለተኛዋ የዓለም ክብረ ወሰን ሰዓት ነው። አትሌቷ የዓለም የቤት ውስጥ የ1500 ሜትር ክብረ ወሰን ባለቤት መሆኗንም አስታውሷል። ትናንት በዳይመንድ ሊግ ፍጻሜ ካሳካችው የ5000 ሜትር ክብረ ወሰን በኋላ በ

የአለም ሻምፒዮና ሁለት ሜዳሊያዎችን ባለማሳካቴ በጣም ተናድጄ ነበር። ነገር ግን በስልጠናዬና በአካል ብቃቴ ሌላ ድል የማስመዝገብ ትልቅ አቅም እንዳለኝ ያውቃለው ስትል ተናግራለች። በዩጂን ሁኔታዎች ፍጹም አመቺ ባይሆኑም ማድረግ እንደምንችል አስበን ነበር ስትል ማክላለች። ኬንያዊቷ ቺቤት ጉዳፍን ተከትላ የገባችበት 14 ደቂቃ ከ05.92 ሰከንድ ከሀገሯ ልጅ ከኪፔጎን የቀድሞ የአለም ክብረ ወሰን ሰዓት በመቀጠል የምንጊዜም ሶስት

ሶስተኛ ፈጣን ሰዓት ሆኖ ተመዝግቧል። በወንዶች 3,000 ሜትር ፍጻሜ ደግሞ ኢትዮጵያዊው ዮሚፍ ቀጀልቻ በፎቶ በተደረገ የአጨራረስ ልየታ ለጥቂት ተሸንፏል። የ22 ዓመቱ ኖርዌጂያዊ አትሌት ኢንገብሪክሰን ዮሚፍን በአንድ መቶኛ ሰከንድ በማሸነፍ በ7 ደቂቃ ከ23.63 ሰከንድ ውድድሩን በበላይነት አጠናቋል።

በሊቢያ ከፍተኛ ጉዳት ባስከተለው ጎርፍ ምክንያት ታዋቂ የሊቢያ ተጫዋቾችም ሕይወታቸውን ማጣታቸውን የአገሪቱ እግር ኳስ ፌዴሬሽን አስታውቋል። ዳንኤል የሚል ስያሜ በተሰጠው ከፍተኛ አውሎ ንፋስ ሳቢያ ሁለት ግድቦች ፈንድተው የተከሰተው የጎርፍ አደጋ በአገሪቱ ምስራቃዊ ክፍል የምትገኘውን የወደብ ከተማ የዴርናን አብዛኛውን ክፍል ጠራርጎ መውሰዱ የሚታወቅ ነው። በአደጋው እስከ 20 ሺህ የሚደርሱ ሰዎች መሞታቸውን የዴርና ከንቲባ ሲገልጹ በሺዎች የሚቆጠሩ ሌሎች

ከተማዋ ነዋሪዎች ደግሞ ጠፍተዋል ተብሏል። ሕይወታቸውን ካጡት ሰዎች መካከል ሻሂን አልጃሚል፣ ሞንደር ሳዳቃ እና ወንድማማቾቹ ሳሌህና አዩብ ሳሲ የተባሉ አራት እግር ኳስ ተጫዋቾች እንደሚገኙበት የሊቢያ እግር ኳስ ፌዴሬሽን ይፋ አድርጓል። ተጫዋቾቹ በሀገሪቱ ፕሪሚየር ሊግ ለሚሳተፉ የተለያዩ ክለቦች ይጫወቱ የነበሩ መሆናቸውም ተመልክቷል። ፌዴሬሽኑ ከጠቀሳቸው አራት ተጫዋቾች በተጨማሪ ኢብራሂም አልቃዚሪ የተባለ ሌላ ታዋቂ ተጫዋችም በጎርፍ አደጋ መሞቱን

አንዳንድ የስፖርት መገናኛ ብዙኃን ዘግበዋል። ተጫዋቹ ለተለያዩ የሊቢያ ፕሪምየር ሊግ ክለቦች መጫወቱም ተገልጿል።

ከሳምንት በፊት በገዛ ፈቃዳቸው ኃላፊነታቸውን የለቀቁት የቀድሞው የስፔን እግር ኳስ ፌዴሬሽን ፕሬዚደንት እና የአውሮፓ እግር ኳስ ማህበር ምክትል ፕሬዝደንት ሉዊስ ሩቢያሌስ አርብ ዕለት ማድሪድ በሚገኘው ከፍተኛ ፍርድ ቤት ቀርበዋል። ሩቢያሌስ የዓለም ዋንጫ አሸናፊዋን ጄኒ ሄርሞሶን ከንፈር ከመሳማቸው ጋር ተያይዞ የቀረበባቸውን የአቃቤ ህጎች ውንጀላ ለመከላከል ነው ፍርድ ቤት ያመሩት። የቀድሞው የፌዴሬሽኑ ኃላፊ በተጠረጠሩበት የጾታ ጥቃት ዙሪያ ምርመራ እየተደረገ

ገ በመሆኑ ፍርድ ቤቱ ሩቢያሌስ ወደ ሄርሞሶ አቅራቢያ እንዳይደርሱ የእገዳ ትእዛዝ እንዲሰጥ በአቃቢያን ህጎች የቀረበለትን ጥያቄ ተቀብሎ ትእዛዝ ሰጥቷል። የእገዳው ትእዛዝ ሩቢያሌስ ሄርሞሶን ለማግኘት እንዳይሞክሩ ወይም ከእርሷ በ200 ሜትር ርቀት ክልል ውስጥ እንዳይገኙ የሚከለክል ነው። በሌላ በኩል ሩቢያሌስ በየሁለት ሳምንቱ ለፍርድ ቤት ሪፖርት እንዲያደርጉ የቀረበውን ጥያቄ ግን ዳኛው ፍራንሲስኮ ዴሆርሄ ውድቅ አድርገዋል ሮይተርስ እንደዘገበ

በው ለአንድ ሰዓት ያህል የቆየው ዝግ ችሎት ከተጠናቀቀ በኋላ ሩቢያሌስ ከጠበቃቸው ጋር ፍርድ ቤቱን ለቀው ሲወጡ ከውጪ ሲጠብቋቸው የነበሩ መገናኛ ብዙሀንን ለማናገር ፈቃደኛ አልሆኑም። ምንም እንኳን ሄርሞሶ ያለፈቃዷ እንደተፈጸመ ብትገልጽም ከንፈሯን የሳሙት በፈቃዷ መሆኑን የሚገልጹት ሩቢያሌስ በአቃቤ ህግ የቀረበባቸውን ክስ ውድቅ ያደረጉ ሲሆን በክስ ሂደቱ ጥፋተኛ ሆነው ከተገኙ የገንዘብ ወይም የእስር ቅጣት ሊጠብቃቸው ይችላል።

በመጨረሻም ብስክሌት፣ ከታዋቂ የብስክሌት ውድድሮች አንዱ የሆነው የቬልታ ኤስፓኛ የሶስት ሳምንት ውድድር እሁድ ለት በማድሪድ ሲጠናቀቅ አሜሪካዊው ሴፕኩስ የውድድሩ አሸናፊ ሆኗል። ሴፕኩስ ከአስር ዓመት በፊት ክሪስ ሆርነር በ2013 በተመሳሳይ ስፍራ ካስመዘገበው ድል በኋላ ከአውሮፓ ግራንድ የብስክሌት ውድድሮች አንዱን በማሸነፍ የመጀመሪያው አሜሪካዊ ሆኗል። በስፔን ዋና ከተማ በተካሄደው የመጨረሻው ዙ

ዙር ውድድር አውስትራሊያዊው ካደን ግሮቭስ ፍጻሜውን ቢያሸንፍም ኩስ የጠቅላላ ውድድሩ አሸናፊ ነው። የኩስ ቡድን የሆነው ጁምቦ ቢስማም በብስክሌተኛው አማካኝነት የዓመቱን ሶስተኛውን ድል አስመዝግቧል። ቡድኑ ከዚህ ቀደም በዚሁ የአውሮፓውያን 2023 ጂሮ ዲታሊያን በፕሪሞዝ ሮግሊች እንዲሁም ቱር ዴ ፍራንስን በጆናስ ቪንጌጋርድ በኩል ማሸነፍ ችሏል። ሮይተርስ እንደዘገበው ይሄው የኔዘርላንድስ ቡድን በማድሪዱ የቬልታ ስፓ

ዋነኛ ውድድርም የደረጃ ሰንጠረዡን በበላይነት ሲያጠናቀቅ ቪንጌጋርድና ሮግሊች ኩስን በመከተል ሁለተኛና ሶስተኛ ሆነው አጠናቀዋል። እንደ አውሮፓውያኑ በ2018 ቡድኑን የተቀላቀለው ኩስ ከትናንቱ ድል በኋላ የማይታመን ነው። አጠቃላይ ውድድሩ በጣም የለፋሁበት ነበር ብዬ አስባለሁ። አሁን በማለቁ ደስ ብሎኛል። ይህን ተሞክሮ በብዙ አስደሳች ትዝታዎቼ መለስ ብዬ እመለከታለሁ ሲል ለዩሮ ስፖርት ተናግሯል።

ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን

ማመን ይሳነናል። ቀውስ ባየለባቸው ቀኖች ፊልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀርብ በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን።

በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። የተከበራችሁ አድማጭ ተመልካቾቻችን የሰኞ ምሽት መስከረም 7 2016 ዓ ም መሰናዷችን

ተጠናቋል አብራችሁን ስለቆያችሁ እናመሰግናለን ዝግጅቶቻችን በየዕለቱ ከምሽቱ ሁለት ሰዓት እስከ ሁለት ሰ እስከ ሶስት ሰዓት በኢትዮጵያን ሰዓት አቆጣጠር እንድትከታተሉን በአክብሮት እንጋብዛለን የዛሬውን እዚህ ላይ ፈጽመናል ኤደን ገረመው መሰናደውን በመምራት ጽዮን ግርማ በአርቶቱ ብርሃን ኃይሉ ስርጭቱን ከስቱዲዮ በመከወን አብረናችሁ ቆይተናል ከመላው የስቱዲዮ ባለሙያዎች ጋር እንሰናበታችኋለን ሰላም ጤነስጥልን ደናደሩ